ሰላም ጤና ይስጥልን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። የዛሬ እንግዳዬ ከኢትዮጵያ ሚሊኒየም ወዲህ ከደመቁ ወጣት ሙዚቀኞች መካከል አንዷ ናት። ኖሮ ኖሮ የተሰኘውና ከጊታሪስቱ ዮርግ ፈል ጋር የተጫወተችው ሙዚቃ በመገናኛ ብዙሃን ሞገድ ላይ በተናኘ ሰሞን ለብዙ በህልማቸው ሲያወላውሉ ለነበሩ ወጣቶች ንቃትን ፈጥራለች። ያንን ባለው ኖሮ ይህን ብለው ኖሮ ሄጄ ቢሆን ኖሮ ትቼው ቢሆን ኖሮ ኮሎኔል ለማ ደምሰው ቀደም ብለው የተጫወቱትን አስታውሳለሁ። ጣፋጭ ሙዚቃ ዳግም በልዩ ሁኔታ ባቀረበች ጊዜ ደግሞ የእድሜ ባለጸጎችን የከረመ ትዝታ ቀስቅሳለች። ሕጻናትን የሚመለከቱ ሥራዎችም አሏት። ሙኒት መስፍን የትናንቱን የዛሬውና የነገውን ትውልድ ጆሮ የሚይዙ የሙዚቃ ሥራዎችን አከታትላለች። ሙዚቃን ለማኅበራዊ ለውጥ ለመዋል በተቀረጹ መርሃ ግብሮች ውስጥም በነበራት አቢይ ተሳትፎ ትነሳለች። የኋላ የኋላ በሰሜን አሜሪካ ውስጥ ከማረፏ በፊት ሙኒት ሕንድንና ናሚቢያን መኖሪያዋ አድርጋ ነበረ። ለምንና እንዴት የሚለውን ጨምሮ ይሄ ሁነትስ በቁም ነገር ለያዘችው የሙዚቃ ሕይወቷ ያለውን አስተዋጽኦ በምታብራራበት ቆይታችን ይጀምራል። እናቴ ዩኒሴፍ ውስጥ ትሰራ ነበረ። ልጆች እና እናቶች ጤና ላይ የሚሰራ ድርጅት ነው። እና በአስር ዓመት ነበረ መጀመሪያ ወደ ህንድ ሀገር የሄድ ነው። እዛ ለአራት አመት፣ ናሚቢያ ለሁለት አመት፣ ከዛ ደግሞ በአዳሪ ትምህርት ቤት ወደ አሜሪካ የተላኩት። አዳሪ ትምህርት ቤት ሁለት ዓመት እንማር እና ከዛ ደግሞ ወደ ኮሌጅ እና ሌሎች ነገር ውስጥ ነበር የገባሁት። ሙዚቃ እና መጓዝ ለሚለው ነገር ሁሉ ነገር እንዲሰፋ ነው የሚያደርገው መጓዝ ማለት ከለመድከው ዓለም፣ ከለመድከው ህዝብ፣ ከለመድከው አየር፣ ምግብ፣ ቅመም ከሁሉም ነገር ጋር ስትለይ ይሄም አለንዴ ማለት በጣም ትልቁና ዋነኛ ጠቃሚ ነገር ነው ብዬ የማስበው። እሱ ይመስለኛል። ኢትዮጵያ ያለው እናቴ በጣም የልጆች ችሎታ ማበረታታትና እና የሆነ ፖቴንሻል ስታይ እንዴት አድርጌ ማሳደግ የምትል አይነት ሰው ናት እና ኢትዮጵያ ያለው ነበረ። መጀመሪያ ፒያኖ መማር የጀመርኩት ከእዝራ አባተ ጋር ያሬ ትምህርት ቤት እየተመላለስን ከዛ ደግሞ በሌሎች ሀገሮች ውስጥ ባለውበት ጊዜ ትልቅ አስተዋጽኦ ያደረገው ህንድ አገር የነበርኩበት ትምህርት ቤት የሙዚቃ ፕሮግራም ነበረው ውስጡ። ስለዚህ መሳሪያ መጫወት፣ ኳየር ውስጥ መሳተፍ፣ የሚዚካል ቲያተር ድራማ በሙዚቃ እሱ ላይ መሳተፍ እድሎችን ነበሩ እና ለመጀመሪያ ጊዜ መድረክ ላይ በደንብ አድርጌ ደፍሬ እንደ ዘፋኝም ይሁን እንደ አክተርም ይሁን እንደ ሙዚቀኛ የሞከርኩት በ11 12 ዓመት የነበረ ህንድ ሀገር እያለሁ። ናሚቢያም ውስጥ እንደዚሁ ኳየሮች ነበሩ የተቀላቀልኩባቸው። ናሚቢያ ውስጥ የናሚቢያ ናሽናል ዩዝ ኳየር ነበረ፣ ፍሉት የምጫወት ነበረ። እና እነዚህ እነዚህ ነገሮች አንድ በትምህርት ቤት መማር በጣም ትልቅ እድል ነው አይደለ? ምክንያቱም ያው ኢትዮጵያ ውስጥ ሙዚቃ ልማር ብትል፣ ሌላ የሙዚቃ ስ ፈልገ ሰው ቀጥረህ ካልሆነ በስተቀር በየትምህርት ቤቱ መሳሪያ ሙሉ ኳየሮች እና በጣም ትንሽ የተንደላቀቀ አይነት የሙዚቃ ፕሮግራሞች ያለው በጣም ጥቂት ቦታዎች ውስጥ ነው ያሉት። እና ያ ትልቅ አጋጣሚ ነው ብዬ ነው የማስበው። ደግሞ እንዳልኩ በቃ የህንድ ሀገር ስትሆን የህንድ ሀገር ቲያትር፣ የህንድ ሀገር ግጥም፣ የህንድ ሀገር ታሪኮችንም በዛ አብረህ ትጫወትበታለህ፣ ትለምደዋለህ። ብዙ ነገርህን በቃ በቀላሉ ለመቀበልም ይጠቅማል። ናሚቢያ ናሚቢያ ደግሞ በተለይ የደቡብ አፍሪካ የኳየር ስልቶቹ ሁለትነክ ነገሮቹ በጣም ደስ የሚሉ ነገሮች ነበሩ። አሜሪካም በቃ በያለሁበት ባንዶች፣ ትምህርት ቤቶች ውስጥ ያሉትን ባንዶች፣ ኳየሮች እየተቀላቀል ቀስ እያለ ቀስ እያለ ወደ ፕሮፌሽናልነትም እየሄደ ነው የመጣው። ትልቁ ጠቃሚነቱ እኔ እንደዚህ ነኝ ይሄንን ብቻ ነው ማውቀው የሚለውንና ማምነው የሚለውን ነገር ብዙ ሰዎች አለን በዚህ ዓለም ውስጥ እኔ ከዛ ካሉት የሚሊዮን እና ቢሊዮን ሰዎች መካከል ውስጥ አንዷ ነኝ የኔ ባህል ይሄም ይመስላል ሌላ ባህልም ይሄም አለ ይሄም ይሆናል ወደሚለው ክፍት አስተሳሰብ የሚወስደው ነገር ነው ትልቅ አስተዋጽኦ አድርጓል ብዬ የማስበው ህይወት ላይ። እናትሽ ዶክተር ተዋበች ቢሻው የመጀመሪያዋ ዘመናዊ የማህበረሰብ ጤና ባለሙያ መሆናቸውን ስምቻለሁ ኢትዮጵያ ውስጥ። አባትሽም እንግዲህ የፕሮፌሰር መስፍን አበበ ደግሞ የኢትዮጵያ የመጀመሪያ ከሚባሉ የአፈር ተመራማሪዎች መካከል አንዱ ናቸው። ልጃቸው ሙኒት በየት በየት በኩል አልፈሽ እጅሽን ለሙዚቃ ሰጠሽ የሚል ጥያቄ ነው ቀጣዩ ጥያቄ። ምክንያቱም የቤተሰብሽን መሰረት ያየ ሰው በመሰል ዘርፎች ውስጥ ልታልፊ እንደምችይ ቅድመ ግምት ሊያስቀምጥ ይችላል። የሙዚቃን ህይወት የተቀላቀልሽበትን ሁኔታና እስከ ዛሬም ድረስ የዘለቅሽበትን ምክንያት እስኪ አጫውችን። እሺ እንዳልከው እናቴ ታዎች ሚሻው ዶክተር ታዎች ሚሻው የመጀመሪያው ሴት የጤና መኮንን ነበረች። በዛን ሰዓት ላይ ሴት ሆና የጤና መኮንን መሆን አትችልም ነበረ ነርስ ወይም ሌላ ሳኒቴሽን ውስጥ ነገር ነበር መሳተል የምችለው ና በዛት ላይ ጤና መሆኑን የሆን ግፍ ከሷን በየመጣው ሴቶች ለምንድነ መሆኑ የማይችሉት በሚለው አባቴ ደግሞ እንዳልከው የአፈር ሰው ነው አፈር ሳይንቲስት ነው እና ስናድግ ትልቁ አስተዋጽኦ ከእነሱ ነው። እንደውም ወደ ሙዚቃ ዓለም እንድንቀላቀል ያደረጉት ሆን ብለው ሳይሆን እነሱ አሁን ፒኤችዲያቸውንን ማስተርስ እና ፒኤችዲያቸውን የሰሩት ካሊፎርኒያ ውስጥ ነበረ። እና ካሊፎርኒያ በአስራ ዘጠኝ መቶ በፈረንድ አቆጣጠር ስልሳ መጨረሻ እና ሰባ መጀመሪያ አካባቢ ላይ ነበር የመጡት። ከዚህ ጥናታቸውን ጨርሰው ወደ ኢትዮጵያ ሲመለሱ፣ ሀገር ለማበልጸግ ህዝብን ለመርዳት እየተማርን ነው ለህዝብ ነው የሚል አይነት ቀል ግልጽ የሆነ አቋሙ ነበራቸው እና በዛ ሰዓት ላይ ወደዛ ሲመለሱ ወደ ኢትዮጵያ ሲመለሱ ከትምህርት እና ከእውቀታቸው ሌላ ወደ ኢትዮጵያ ይዘው የመጡት ነገር ቢኖር ወደ ያለ ምንም ማጋነር ሁለት መቶ እስከ ሶስት መቶ ያህል ሸክላዎችን ነበረ የጃዝ የሶል በተለይ የጃዝና የሶል ብላክ ፒፕል ሚዚክ እሱን ነበረ ይዘው የመጡት እና እኔና ወንድሜ ጆርጋ መስፍን የሚባል ሌላ በጣም ጎበዝ ሙዚቀኛ ፒያኖ የሚጫወትም፣ ሳክሶን የሚጫወት ኮምፖዘር፣ አሬንጀር አስተማሪም ነው፣ የሙዚቃ አስተማሪም ነው። ሁለታችን ስናድግ ሸክላ ቤታችን ሁሌ እየተጫወተ ነው ያደግነው። ብቻችንም ስንሆን እራሳችንም እየከፈትም የምንሰማበት ነበረ። እንደዛ ነበር ያደግነው። በቃ ሙዚቃ በጣም ከህይወታችን ጋር የተቆራኘ ነገር ነበር የነበረው እና መጀመሪያ ፒያኖ እራሱ እንድንማር የተደረገው ጆርጋ አንድ ጂሚ ስነት የሚባል ኦርጋን ተጫዋች አለ እና የሱ ሙዚቃ እየሰማ አንድ አይ ጋት ማይ ሞጆ ወርኪንግ የሚባል ሁለታችን በጣም የምንወደው ዘፈን ነበር እና እሱን እየሰማ ጠረጴዛ ላይ ፒያኖ አስመስሎ እየተጫወተ፣ እናቴ ስታየው ይሄ ልጅ በጣም ሙዚቃ መጫወት ፍላጎት እና ስሜቱ ከፍ ያለ ይመስላል በሚል ነበረ ሙዚቃ ውስጥ እራሱ እንድንማር ያደረገው የመጀመሪያ ነገር። ከዛ ግን እንዴት እና ለምን ሙሉ በሙሉ ወደ ባህል መጣሽ ሲባል ውስጤ ኢኮኖሚክስ ያጠናው እንደ ጥሩ የአፍሪካ ኢሚግራንት ተማሪ ትምህርት ቤት ለሀገር እና ለሕዝብ የሚጠቅም ብዬ ብለስታስብ የምታደርጋቸው ይሆናል ዶክተር ኢንጂኒር ሎይራል የሚል አካሄድ እንዳለ ኖሮ መጀመሪያ ላይ ማጥናት የፈለግኩት ኤትኖ ሚዚኮሎጂ ነበረ። ባህልና ሙዚቃ እንዴት ነው የሚቆራኙት፣ እና በጣም የምወደው ነገር እንዳልኩ ከሀገር ሀገር መዞሪም ይሆናል ሰዎች እንዴት ነው ህይወታቸውን የሚሰናድበት መንገድ እንዴት ነው። ሙዚቃ ደግሞ እና ባህል ሲባል ከመጀመሪያ ልክ ከመወለድ በፊትም ያለ ነገር ነው። እናዚህ በሆን ሚዛ በቃ የዘፈነች የዘመረች ነው ህይወቷ፣ የምታከናውነው ከመነሳት ከማቅዳት ከመስራት ከመተኛ ሽሩሩ ከማለት እና ያንን ለማጥናት ፈልጌ ነበረ። መጀመሪያ ላይ አንትሮፖሎጂ እንደውም ሜዲካል ሳይንስም አንድ ላይ ሜዲካል አንትሮፖሎጂ እንደዛ ለማያያዝ ነበረ፣ ግን መሀል ላይ ትምህርቴ ወደ ኢኮኖሚክስ ሄደ። ከዛ ወደ ኢትዮጵያ ስመለስ ነው ለሀያ ዓመት አካባቢ ውጭ ኖሬ ወደ ኢትዮጵያ ስመለስ ላይፍ ፐርፎርማንሴ እየጨመረ ሄደ። እንደ ፕሮፌሽናል ሙዚቀኝነት እየጨመረ ሄደ። ልጆችም ያኔ ወልጄ ነበረና ከእነሱም ጋር አብሮ ሰምሃው እንዴት እንደሆነ ባላውቀውም ቀስ እያለ የሙዚቃው ሴክሽን እያደገ መጣ። ከዛ ደግሞ ኢትዮጵያ ሚል ያለው የኛ የሚባል እንትን ሬዲዮ ድራማ ነበረ። እሱ ውስጥም የዲቨሎፕመንታል እና የሴቶች ጉዳዮች ላይም ከዚህ በፊት ሰርቼ ስለነበረ እና ሙዚቃም አንድ ላይ አጣምር የምኖር ሰው በመሆኔ የእኛም ላይ ሚዚክ ክሪኤቲቭ ዳይሬክተር ሆኜ ለስድስት ሰባት ዓመት ሰርቻለሁ። ባለሀገሩ ላይ ጓደኛችን አብርሃም ወልዴና የሙዚቃ ልምድ ረጅም ነው። ፐርፎርመንስ ክሪቲሲዝም ላይም ለቲቪም መልክሽ እና በጣም ግልጽ መሆንሽ ሊጠቅም ይችላል። ፊቴ ቶሎ ቶሎ ነው የሚለዋወጠው የሚሰማኝን ነገር መደበቅ ስለማልችል ለሱ ይጠቅማል ብሎ ባለሀገሩ አይደለም ትንሽ ብቅ ብዬ ነበረ አፍ ኤፍ ኤምም ላይ በሬዲዮ ትንሽ ከዛ ደግሞ ሙዚቃ እንደምታውቀው ለብዙ ሰው ደስታ የሚሰጥ ነገር ነው እና ያን ሰው ደስታ የሚሰጥ ነገር መቻል ስጦታን ገፋበት ሁለት የሙዚቃ አልበሞች አሉሽ ለማዳመጥ እድሉን ያላገኙ አድማጮች ቢኖሩ ሙዚቃዎችሽ ምን ምን ላይ እንደሚያተኩሩና እነዚህ አልበሞችስ በምን ሁኔታ እንደተሰሩ እስኪ ጥቂት አጫዎችን የመጀመሪያው አልበሜ ላይቭ አደ ኮፊ ሐውስ የሚባል ነበር ሁኔታ ኒውዮርክ ላይቭ አደ ኮፊ ሐውስ ኮፊ ሐውስ ኮፊ ሐውስ የሚባል ወደ ስድስት ኪሎ አካባቢ ግብጽ ኤምባሲ ፊት ለፊት አንድ ኮፊ ሐውስ የሚባል ሐሙስ ሐሙስ ጃዝ የምንጫወትበት ቦታ ነበር አዲስ አበባ ውስጥ እና እሱኛው አልበም ልክ ሚሌኒየሙን እንዳከበር ነበረ ዮርግ የሚባል ጀርመናዊ ጊታሪስት ጋር የተገናኘሁት እና የዛን ጊዜ ለሁለት ወር ያህል ነበር ኢትዮጵያ የቆየሁት እና ከእሱ ጋር በየሳምንቱ እየተጫወትን የሆነ የራሳችንን ስታይል ፈጠርን፣ በዛ ጊዜ ውስጥ ማለት ነው እና ከመለያታችን በፊት የሆነ አሁን እስካሁን ደስ የሰራናቸውን ነገሮች መንፈሱ ደስ የሚል ነገር ነው ለምን አንቀርጸውም በሚል ላይቭ። አደ ኮፊ ሀውስ እና ያኔ ደግሞ አሊዜ የሚባልም አንድ ቦሌ ጫፍ ነበረ በጣም ደስ የሚልና የሚያምር ክለብ ነበረ እዛም እነሱ በእኛ ነበር እንደውም የከፈቱት እንደ ፐርፎርማንስ በየሳምንቱ በሳምንት ሁለት ቀን ነው ሶስት ቀን አላሳትም ግን እዛ ነበረም የቀረጽ ነው እና እነሱ ዘፈኖች ሁለታችን የምንወዳቸው አርቲስቶች ነበረ እንደ አጋጣሚ በጣም የሙዚቃ ቴስታችን ይመሳሰላል እና የምንወዳቸው ሙዚቃዎችና አንዳንድ ደግሞ ኦሪጂናሎችም የተካተቱበት ነበር። አንድ በጣም ትልቅ አስተዋጽኦ ያደረገው ዘፈን ቢኖር አስታውሳለሁ የሚለው የለማደምሰው ዘፈን ነበር። እና እሳቸውንም አግኝቻቸው በዛን ጊዜ ይህንን ዘፈን በጣም ወድጃዋለሁ፣ ስንጫወት በጣም ደስ ይላል ከህዝቡም ጋር ያለው ነገር እና ድንቀርጠው ብዬ አስወቅጄ ከእሳቸውን ጋር ተነጋግረን አስታውሳለሁ። በቃ በሱ በጣም የሆነ የድሮ የስልሳ ሰባዎቹ አካባቢ ነበር እቃዎች ነበር ያመጣናቸው እንደገና በድምፅና በጊታር በማዳመጥ ላይ የምትገኙት ጋቢና መዝናኛ ነው ከአሜሪካ ድምፅ። የዛሬ እንግዳችን ድምፃዊት ሙኒት መስፍን ናት። ደስ የሚል ጊዜ ነበር። ሁለተኛው አልበም ሁለት የሚባለው አን አሁን ወደ ስድስት አመት ሊሆነው ነው። እሱኛው ውስጥ ደግሞ ብዙ ኦሪጅናሎች፣ አንዳንድ የድሮ የሙላቱ አስታጥቄ የከርሞ ሰው የአስናቀች ወርቁ ባረፈችበት ጊዜ መጫወት የጀመርነውን አቤት አቤት የሚለውን ዘፈን አንዳንድ ደግሞ እንደ ባለጋሪ ሆኖ ግጥማቸውን ትንሽ ቀየር አድርገን ትንሽ ፓን አፍሪካን ስሜት ነገር ስላለኝ ውስጤ ወደ ፓን አፍሪካን ነገር ስሜት እና ወደ ወጣቶች እኮ እኛ ወጣቶች ጀግኖች ወደሚለው ነገር ቀይረ ነው እና ሌላም ደግሞ የሕፃን ጊዜ ዘፈኖች እንደ እቴ ሜቴ እና አንድ ልጅ ነበረ ነበረች ግራሚላት አሁን እያልን ላይቭ ስንጫወታቸው የምንወዳቸውን እና አንዳንድ ደግሞ ኦሪጂናሎች ለእናቴም አንድ ዘፈን ፋናዋጊ ብዬ ለአባቴም አባይ የሚል ዘፈን የመጨረሻ የአልበም እንኳ ቢሆን አትሊስት ለእናትና ለአባቴ አንዳንድ ዘፈን መሰናለብኝ ብዬ እንደዛ ነበረ። ይሄኛውን የስቱዲዮ አልበሙን የሰራሁት አሁን ሶስተኛ ፕሮጀክት ላይ ነኝ። የሱኛው ፕሮጀክት ሰባ ፐርሰንት አልቋል። አሁን በኮሮና ትንሽ ቀስ እያለን ወደ ሰማንያ እና ዘጠና ፐርሰንት በዚህ በወራቶች ውስጥ ለመጨረስ እያሰብኩ ነው እና አድዋ የሚባል የሚባላን ለአድዋ የሰራው ዘፈን አለ። እሱ አዲስኛው አልበም ውስጥ የሚገባ የሚሆን ነው። ሶሎ ፕሮጀክት ሆኖ ከተለያዩ ሙዚቀኞች ጊታርና ድምፅ ብቻ ሳይሆን ሌላን ያካተተ ነው የሚሆነው። ሙኒት እንግዲህ ለበርካታ ዓመታት ከኢትዮጵያ ርቆ እንደኖረ ሰው አማርኛሽም እንደዚህ ጥርት ይላል ብለን ብዙዎቻችን አንጠብቅም ነበረ የሙዚቃዎችሽን ማጠንጠኛ የሙዚቃ ምርጫዎችሽንም ስናይ ደግሞ ኢትዮጵያዊነት ላይ የሚያተኩሩ ቆየት ያሉ ሙዚቃዎችን ቀደም ብለሽ እንዳነሳሽው የናቶ ለማ ደምሰውንና መሰል ሙዚቃዎችን ስታቀነቅንኝ ሰምቻለሁ። የህፃናት ጨዋታዎቹንም በሙዚቃ መልኩ ታቀርቢያለሽ። ወደኋላ የመመለሰሽ ምክንያቱ ምንድን ነው? ከኖርሽበት ሀገር ከኖርሽበት ሁኔታ ውስጥ የምትቀስሚያቸው ሌላ አይነት የሙዚቃ ቀለሞች አልነበሩም ወይ? እነዚህን ነገር ወደ ማሰሱ የገባሽበት ልዩ ምክንያት አለው ወይ? ለመጀመሪያ ስለ አማርኛ ይላል ስላልክኝ፣ በጣም አመሰግናለሁ። ወደ ኢትዮጵያ ተመልሼ ለሰባት አመት መኖሬና እዛ በነበርኩበት ጊዜ ደግሞ አብዛኛው ጊዜ የጊዜን ያሳለፍኩት ከደራሲያን እና ገጣሚያን እና የቲያትር ሰዎች አካባቢ ስለሆነ አማርኛ አሻሽለውልኛል። ስለዚህ እነሱን በዚህ አጋጣሚ ማመስገን እፈልጋለሁ። ከዛ ባሻገር ግን ለሙዚቃ አማጫ የላልከው ነገር አንደኛው ምንድን ነበረ፣ ከኢትዮጵያ ከወጣሁ ቆይቻለሁ። ስለዚህ አሁን በልጅነቴ ተሰማኝ ነበረው እንደ ማንኛውም ኢትዮጵያዊ ሬዲዮ ትከፍታለህ፣ ትሰማለህ። ስለዚህ በዛን ጊዜ የነ አስቴርን ይሁን እነ ኬኔዲ መንገሻን ይሁን እነ ቴዲ ታደሰን ይሁን እነዛን ሰዎች እነሱ የሰማን ያደግ ነው አይደለ? ኩኩ ሰብስቤ ወዘተ። ከዛ ግን በአስር ዓመቴ ስወጣ እና ቤቴ ውስጥ ደግሞ እንደ ማንኛውም የዛን ጊዜ ነበርኩም ህፃን ልጅ ፖፕ ሚውዚክ የውጭ አገር እና የውስጥን ስትሰማ ነበረ። አብዛኛውን ጊዜ ያደግኩት ከኢትዮጵያ ውጭ ነበር እና በጉሮሮ እና የጉሮሮ ቅኝት ብሎ ሲታሰብ እና ወደ ሳይንሱ ስንገባ የዘፈንኩ ያደግኳቸው ዘፈኖች ወደ ሶል ጃዝ እና ወደ አር እና ኤንድ ቢ ከተማ ነው የሚጠንቁት እና አሁን ለምሳሌ የነ ግርማ በየነ የነ ጌታቸው ካሳ የነ አለማየው እሸቴ በኢትዮ ጃዝ ስም አንዳንድ ጊዜ ይጠራሉ። ለእኔ ግን ሞር ወደ ኢትዮ ፋንክነት ይቀርባሉ፣ ወደ አርንቢ ይቀርባሉ። ወደ ሶል በተለይ ተጽዕኖ የፈጠሩት እነ ጄምስ ባር ይመስሉኛል። ከጃዙ የበለጠ ይሄ ሞር ሪትሚክ እና ፋንኪነት ነገር ነው እና ከእኔ ጋር ያ ይቀራረባል። ቅላፄ አሁን ትዝታንቸየ ወይ ምናምን ቀልጪ ብትለኝ ትንሽ ላበላ ሆኜ ልቀልጥ እችላለሁ። ግን ለእኔ ማንነት የሚቀርበውና ከእኔ ስሜት ጋር የሚጠጋጋው ሞደር ሶሽሶል ብላክ ሚውዚክ ሬጌም፣ እንደዛው ጃዝ በተለይ። ስለዚህ አሁን ለምሳሌ ላይፍ ፐርፎርምስ አይደል ትናንትና የሰማውና ዛሬ ሰማው በጣም ሊለያይ ይችላል። ካለው ድባብ፣ ካለው ኦዲየንስ፣ ካለው ነገር ጋር ቶሎ ቶሎ ይቀያየራል እና ያ የጃዝ ተጽዕኖ ኢምፕሮቫይዝ የማድረጉ ነገርን እዛው በዛው የመፍጠሩ ሶልና ብሉዝ በደንብ እያደግኩና የዘፈንኩ የኖርኩት በዛ ነው። ሬጌ ደግሞ ቦብ ማሊ ማለት ከህፃና ሰዝን ጀምሮ በቃ አብሮን ያደገ ሙዚቃ ነው። ስለዚህ እነሱ የሆነ ፓን ብላክ ሚዚክ ብዬ ነው አንዳንድ ጊዜ ማስበው እና ዝም ብዬ ለራሴ ስም እኮ ባወጣለት ኢትዮ ሶል ብዬ ነው ራሴን ማስበው። ምክንያቱም በሶል ሙዚቃ ነው ሞ- ኢንፍሉንስ የተደረግኩት። ግን የዛን ጊዜ ነ ያ ሁሉ ጨዋታ ብትል ተማሪ ብትል የሆነ ፐርፎርማንሱ ትንሽ ከዛ ከጄምስ ብራውን ጉራ ጋር የተያዘ ነገር አለው። የሆነ የራሱን የሆነ ትንሽዬ በቃ እዛን ሰዓት ላይ እነሱም በቪኦኤ ሁን በሆነ ነገር ሰምተውታል። እነሱ ና ያ ኢንፍሉወንስ በዛ ሰዓት ላይ በነበረ ሙዚቃ ላይ የነበረው ኢንፍሉዌንስ በጣም ደስ የሚል ነገር ነው። በተለይ ደግሞ ላይቭ ከኦዲየንስ ጋር ለመቀባበል እና ለመጫወት በጣም ተመቻኝ እና ለእኔ ማንነት የሚቀርበው ሙዚቃ ለፐርፎርመንስ የሚመች ጊታርና ድምፅ ደግሞ ሆነ። በቀላሉ ቪቪንግ አድርገ ነው የምንጠውታቸው እየሳሰብ እነዚህ ዘፈኖች እነ ግርማ በየነ በተለይ ብዙ ግርማ በየነ ሜጋሽ ግርማን እነሱ እነሱ የሆኑ መጡ እና በጣም ደስ የሚሉ የሚያማምሩ ውብ ቆንጆ ዘፈኖች ሰው ሲሰማው በቃ የወጣቱ ይወደዋል። አንጋፋው ደግሞ ልጅነቴን አስታወስሽኝ ይለኛል። ለአዳዲሶቹ ጩጪዎች ደግሞ ምንድነው የዘፈን ብለው ግን፣ አሪፍ ዘፈን እስከሆነ ድረስ ያው ጊዜ አይገድበውም። i said never mean Up am so a the man, i the i a I ራዊ ግናኛ ገጾች በኩል የተለያዩ ሐሳቦችሽን ስታራምጃ ያለው በሴቶች መብትና ሴቶችን በማጎልበት ሂደት ውስጥ ሊፈጠሩ ስለሚገቡ ሐሳቦችም እንዲሁ ስታቀነቅኝ ያለው በሙዚቃው በኩል ለማቅረብስ ምን ያክል ሂደሻል? ሙዚቃ ውስጥ በእርግጥ ማኅበረሰብ ውስጥ የሚፈለግን ለውጥ ለማምጣት። ምን ያህል ኃይል አለው ብለሽ ታስብያለሽ? ሙዚቃ ማለት አንድን ዘፈን ሀያ አምስት እስከ መቶ ሺህ ጊዜ ስንሰማት ይችላል አይደለ? የምትወደው ነገር ከሆነ ስለዚህ፣ ሳታስበው ቀስ ብሎ ውስጥ ገብቶ የአስተሳሰብ ለውጥ በደንብ የማምጣት ኃይል የመስጠት የማበረታታት ትንሽ ሰላማዊ መንፈስና ስሜት እንዲኖሩ የማድረግ ኃይል በጣም አለው። እኔ በግሌ ምን ያህል ሰርቻለሁ ለሚለው እየሰራ ነው ብል ነው የሚሻለው። ምክንያቱም መጀመሪያ አካባቢ ላይ ስንገናኝ የነበሩ የምንጫወታቸው ዘፈኖች አመራረጣችን ሲባል አንዳንዶቹ ያው ለምሳሌ አሁን ሜ ሀያ አምስት የኦኤዩ የተመሰረተበት ቀን አፍሪካ ዴይ ላይ ትራንስ አፍሪካ ሃይዌ የሚባል ዘፈን በዛን ቀን ላይ ሁልጊዜ አፍሪካ ዩናይት ከምንል ብዬ ውስጤ በጣም ፓን አፍሪካን አይነት አስተሳሰብ ነው ያለው እና ትራንስ አፍሪካ ሃይዌ የሚለውን ዘፈን በዛን ጊዜ ላይ ነበር የሰራሁት። ውጣ ለእናቴ አሁን ፓና ወጊ በቃ፣ ቺም ስሲሉሽ ተነስተሽ የሚለውን ዘፈንም ለእናቴ ኤውብ አንዴ ሲሸልማት በወመን ኦፍ ኤክሰለንስ የዛን ጊዜ ነበር የሰራውላት። ሲስተር የሚባል ከወንድሜ ጋ የጻፉት ዘፈን አለ። ምንም ቢያሳንሱሽ አትስሚያቸው፣ በቃ ማንነትሽን አሳያቸው። ይሄ ማለት ለራሴ እንደምትጽፈው ብዬ ነው አስበ ራሴ አሁን ይህንን ዘፈን ብሰማው ምን አይነት ስሜት ነው ላይ ላይ የሚያሳድረው፣ በቃ ምን አይነት ሀሳብ ነው ጥሎብኝ የሚሄደው የሚል ነገር ነው። አሁን መጀመሪያ ላይ በሙዚቃ አካባቢ በተለይ በሚውዚክ ቪዲዮ አይደለም ብዙ ጊዜ ከሰዎች ጋር በቲቪ በምናም ሲያየው ነው የምትቀራረበውና የመጀመሪያው ዘፈንን ኖሮ ኖሮ ነበረ እሱ ዘፈን ያለምንም አጋነን ራሴን የማበረታታበት ዘፈን ነበረ። ሙዚቃዎት ልግባ አልግባ ልስራው አልስራ ልግባ በቃ ይህንን ሪስክ ነው አይደለ? ሙዚቃ በቃ ጠዋት ገብተህ ማታ የምትወጣበት ስራ አይደለም። አንዳንድ ጊዜ ሰው ይወደዋል፣ አንዳንድ ጊዜ ሰው አይወድም። ተቀባይነት ታገኛለህ፣ አታገኝም። በሆነ ነገር ከፍ ትላለህ፣ ዝቅ ትላለህ እና በዛ ሰዓት ላይ ለራሴ እና ማንም ለሚሰማው ሰው ኖሮ ኖሮ የሚለውን ዘፈን ሲጥፈው ማንነታችን እንደማወቅ ጋር የሚያያዝ ራስን በጥሞና ስለማዳመጥ ማንነትን አውቀ የተሻለ ነገር ለመሆን ከራስ ጋር ተፎካከር አይነት ስሜት ያሉት ነገሮች ናቸው። ስለዚህ ራስን ማወቅ፣ ራስን መለወጥ፣ ራስን ከራስ ጋር ተፎካከር የሚለው አይነት ስሜት በደንብ ውስጥ ያለ በሙዚቃ ላይ ደግሞ አሁን ለምሳሌ ሙዚቃ ምን አይነት ሀይል አለው ሲባል የኛ የሚለውን ሬዲዮ ድራማ ቅድም ማሽቸዋለ። እሱኛው ሬዲዮ ድራማም ላይ ወደ ሰላሳ ምናም ወደ አርባ ሰላሳ ስድስት ወይ ሰላሳ ሰባት አካባቢ ዘፈኖችን ከየኛዎች ጋር መጀመሪያ ኦዲሽን ከማድረግ ጀምሮ ሴቶቹን እነዛ አምስት ጎበዝ ዘፋኝና ተዋናኝ ሴቶች መካከል ሆኜ ከእነሱ ጋር መስራት ግጥሙ ምን ይሁን፣ ስለምን ይዘፈን፣ እንዴት ይዘፈን፣ ቃላቶች ላይ በጣም መጠንቀቅ፣ ይሄኛው ቃል የለንም ከሚለው ልናገኝ እንችላለን ወደሚለው አይነት አስተሳሰብ እንዲሄድ ለምን እንደዚህ ተደርጓታላችሁ ብቻ ሳይሆን እንደዚህ ብታደርጓት ደግሞ ይሄ የተሻለ ነገር ሊከሰት ይችላል ወደሚለው አስተሳሰብ እንድንቀየር። ምክንያቱም የሌለን ነገር የማንችለው ነገር ማአፍሽ አለ ብዙ ነገር ግን ምን ማድረግ እንችላለን እና ወደ መፍትሄ ውስጥ ለመቅረብ ምንድን ነው ማድረግ የምንለው የሚለው አስተሳሰብ የተሻለ ነው ብዬ ነው ማስበው። እና አሁን በሶሻል ሚዲያ አካባቢ ላይ በጣም ኮንሲስተንት የምታየው በጣም ኖን ቫይለንት አፕሮች ነው ያለኝ ለህይወት በጣም ፌሚኒስት ልትለውም ትችላለ በደንብ የሄድኩበትም ኮሌጅ ስነት ኮሌጅ የሚባል ወደ ሁለት ሺህ ሀይለኛ ሴቶች የሚማሩበት የሴቶች ኮሌጅ የተማርኩት። እሱ ብቻ ሳይሆን እናቴም ያሳደገችኝ እናት ፌሚኒስት የሚለውን ቃል መቼም ስትጠቀመው፣ ግን ፌሚኒስት የሆነ ሙሉ በሙሉ ህይወቷን በዛ ሴት በመሆኔ አልችልም የሚለውን ሀሳብ የማይቀበል አይነት ህይወት ነው የኖረችው። እና እንደ ተምሳሌት የእሷ ህይወት የምንም ቲዎሪ ባላይ እንኳ እሷን በማየት የሴትን ብርታ ጥንካሬ፣ ማንነት እኔ እንደ ሴት እንደ ሰው እስከ ፈራው ድረስ እስከ ለፋው ድረስ እስከ ጣርኩ ድረስ ምንም አይነት ማልችላቸው ነገሮች ያው በጣም አጭር ነኝ። ስለዚህ ባስኬትቦል ሊሳነኝ ይችላል። ግን ከእነዚህ አይነት ነገሮች ሌላ ሌላው ሌላው ነገር ላይ ሴትነት እንደ ማነቆ ሳይሆን እንደ በቃ ሴት ሆኜ የተወልጃለሁ አጋጣሚ ነው እንቀጥላለን፣ በቃ እንጓዘዋለን የሚል ህይወት ነው። ከእሷም ጋር በማደግ የኖርኩትም እሷም ያለችኝም ሳይሆን በቃ ባትለኝም ያሳየችኝ እና የሁለት ሴቶች እናት ነኝ። የወንድ ልጅም እናት ነኝ። ስለዚህ እነሱም ጋር እኔም ሳያዩ እና ባለቤቴን ሳያዩ ቤታችን ውስጥ ያሉ ነገሮች ሳያዩ እሷ ሴት ስለሆነች እሱ ወንድ ስለሆነ ምንም የሰብአዊ ነገር እስከሆነ ድረስ እንደ ሰው ምን አይነት ሰው መሆን አለባችሁ፣ መከባበር ምንድን ነው፣ መደማመጥ ምንድን ነው የሚለው ዋና ዋና ነገሮች ላይ ነው የሚያተኩረው። ሙዚቃዬም እንደዛ ይመስለኛል። ስለ ፍቅር አንድ ሁለቴ ለመጻፍ ሞክሬ አልተሳካልኝም። ግን ፍቅር ነው ዋናው ነገር፣ ሁሉም ነገር ውስጡ ፍቅር ነው። ስንት ዓመት ካንቺ ተለይቼ ኖሬ ስመኝሽ ነበረ ናፍቆቴ ሀገሬ Gacho Taman Shalom and in I Whoa, አድማጮች ከድምፃዊት ሙኒት መስፍን ጋር የነበረን ቆይታ ተከታይ ክፍል በቀጣይ ሳምንት ይደመጣል። ዛሬ ለነበረን ቆይታ ሙኒትንም ሆነ እናንተን ስታዳምጡን የነበራችሁትን አድማጮቻችንን በእጅጉ እናመሰግናለን። ኤልያስ አስማረ የመሰናዶው አቀናባሪ ነው። አብታሙ ስዩም የመሰናዶው መሪ ነበርኩ። መልካም ምሽት።